ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮች የረቡዕ ህዳር 23 2013 ዓ ምት ፕሮግራማችንን ይዘን ቀርበናል። ኢትዮ ቴሌኮም በትግራይ ክልል የተወሰኑ አካባቢዎች አገልግሎት እንደገና መጀመሩን አስታወቀ። አማራጭ የሀይል አቅርቦት ማለትም በጀኔሬተርና በሶላር ሳይት የሚሰሩትን ቴሌኮም አገልግሎት መስጫዎቻችንን ከጥገና ባሻገር እንግዲህ ሀይል አቅርቦት እንዲያገኙ በማድረግ አገልግሎት ለማስጀመር ጥረት እያደረግን ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬወት ታምሩ ለዝግጅት ክፍላችን ከሰጡት ማብራሪያ የወሰድነው ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ህወሀት ከወልቃይትና ከራያ አካባቢዎች አፍነው የወሰዳቸው ንጹሐን ዜጎች የደረሱበት አልታወቀም ሲል የአማራ ክልል መንግስት አስታወቀ። በዚህም ላይ ዘገባ አለን። ሌሎችም ወቅታዊ ዘገባዎች ለመጽሄት ክፍለ ጊዜ አካተናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሶ ታምሬ ይመራል። እስከ አራት ሰዓት ከእናንተ ጋር ነን። አብራችሁን እንድታመሹ እንጋብዛለን። ከአለም ዙሪያ የተጠናቀሩ ዜናዎች ይቀድማሉ። መልካም ምሽት፣ ጤና ይስጥልኝ። ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። አዲስ አበባ ውስጥ በቦሌ ክፍለ ከተማ ጎርጎሪዮስ አደባባይ ተብሎ በሚጠራው አካባቢ ቆሻሻ ገንዳ ውስጥ ተጥሎ የተገኘ ቦምብ በባለሙያዎች ከመክሸፉ በፊት ፈንድቶ ጉዳት መድረሱን የከተማይቱ ፖሊስ ኮሚሽን አስታወቀ። ዛሬ ከጠዋቱ አንድ ሰዓት ተኩል አካባቢ ፖሊስ በደረሰው መረጃ መሰረት የተንቀሳቀሰ መሆኑን የኮሚሽኑ የሕዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለቪኦኤ በሰጡት ቃል ገልጸው ሌላም ቦምብ እዚያው ቦሌ ክፍለ ከተማ ወረዳ ስድስት ጉርድ ሾላ ቅዱስ ያሬድ ሆስፒታል አካባቢ ተገኝቶ ጉዳት ሳያደርስ በባለሙያዎች መምከኑን አመልክተዋል። በሌላ በኩል በቤኒሻንጉል ጉምዝ ክልል መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች በአንድ ሳምንት ውስጥ እጃቸውን እንዲሰጡ የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን አሳስበዋል። ይህ በእንዲህ እንዳለ በፀጥታ ስጋት ምክንያት ሶስት መቶ ሰባ ሰዎች ከቄለም ወለጋ አንፊሎ ወረዳ ወደ ጋምቤላ መሸሻቸው ተሰምቷል። በአሁኑ ጊዜ የሚያፈናቅል የጸጥታ ስጋት በቦታው አለመኖሩን የገለጹት የኦሮሚያ ክልል የአደጋ ስጋት አመራር ኮሚሽነር አባድር አብዳ ስለ ጉዳዩ መረጃ እንደሌላቸው ቢናገሩም የጋምቤላ የአደጋ ስጋት አመራር ኮሚሽን ጽህፈት ቤት ሸሹ የተባሉት ሰዎች ትምህርት ቤት ውስጥ ተጠልለው እንደሚገኙና በረድኤት ድርጅቶች ድጋፍ እየተደረገላቸው መሆኑንም አስታውቋል። ዝርዝር ዘገባዎችን በመጽሄት ይዘናል። ከ አንድ መቶ በላይ የሚሆኑ ኢትዮጵያውያን ህጻናት ከወላጅና ከቅርብ ዘመዶቻቸው ተነጥለው በሱዳን ኡምራ ኩባ የስደተኞች መጠለያ ውስጥ እንደሚገኙ ሴፍ ዘ ችልድረን የሚባለው የህጻናት ደራሽ ግብረሰናይ ድርጅት አስታወቀ። ህጻናቱ ለጥቃትና ለጉልበት ብዝበዛ የተጋለጡ መሆኑንም ድርጅቱ አሳስቧል። ኤደን ገረመው በሱዳን የሴፍ ዘ ችልድረን ዳይሬክተር አርሻድ ማሊክን አነጋግራ ተከታዩን ዘግባለች። ባለፉት አራት ሳምንታት ውስጥ ድንበር ተሻግረው ወደ ሱዳን የገቡ ኢትዮጵያውያን ስደተኞች ቁጥር ከ45 ሺህ ማለፉን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር አስታውቋል። ከነዚህ ውስጥም 45 በመቶ የሚሆኑት ህጻናት ሲሆኑ በኡምር አክባ የስደተኞች ጣቢያ ውስጥ ብቻ መቶ ሃምሳ ስምንት የሚሆኑ ህጻናት ወላጅም ሆነ አሳዳጊ ሳይኖራቸው ብቻቸውን መገኘታቸውን የሴቭ ዘ ችልድረን የሱዳን ዋና ዳይሬክተር አሻድ ማሊክ ይገልጻሉ። ይሄ ነው የሚባል የተረጋገጠ አሀዝ የለንም። ሁኔታውን እየመረመርንን እስካሁን በመጠለያው ውስጥ ያለ ወላጅ ወይም ያለ ጠባቂ ያሉ ልጆች ከመቶ ይበልጣሉ። እጃችን ላይ ባለው መረጃ መሠረትም ኡምራኩባ መጠለያ ከደረሱት ስደተኞች መካከል አንድ መቶ ሀምሳ ስምንቱ ወላጅም ሆነ ተንከባካቢ የሌላቸው ናቸው። ዋና ዳይሬክተሩ እነዚህ ህጻናት በአስር ዓመት የዕድሜ ክልል ውስጥ የሚገኙ መሆናቸውን ገልጸው ካምፕ ውስጥ ባለው መጨናነቅ የተነሳ መሰረታዊ ነገሮችን ለማሟላት ከፍተኛ ጥረት እየተደረገ ነው ይላሉ። ህጻናቱን ለመርዳት የሚያስፈልጉ ነገሮች ብዙ ናቸው። በመጠለያ ውስጥ ያለው አቅርቦትና ድጋፍ ደግሞ በጣም ትንሽ ነው። ልጆቹ ከቤተሰቦቻቸው ጋር እስኪገናኙ ድረስ መጠለያ፣ ምግብ፣ ውሃ፣ የጤና አቅርቦትና ትምህርት ያስፈልጋቸዋል። በመጠለያ ሰፈሩ ውስጥ እየተንቀሳቀሱ ያሉት ሁሉም ተቋማት ይህን ለማሟላት እየተረባረቡ ነው። ዋና ዳይሬክተሩ አክለውም ይሄ አሀዝ በአንድ የስደተኞች ማዕከል ብቻ በተደረገ የመረጃ ማሰባሰብ ሂደት የተገኘ መሆኑን ገልጸው እንደ ሀምዳይት ባሉና ከሰላሳ ሺህ በላይ ስደተኞችም የያዙ ትላልቅ ጣቢያዎች ውስጥ ብዙ ህጻናት ሊገኙ እንደሚችሉ በመግለጽ ይሄ ሁኔታ ህጻናቱንና ታዳጊዎቹን ለተለያዩ ጥቃቶችና ብዝበዛዎች እንደሚያጋልጻቸውም ይገልጻሉ ዳይሬክተሩ ሴቭ ዘ ችልድረን ከሱዳን መንግስትና ከመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመተባበር መሰረታዊ የሆነ ድጋፍ ለማድረግ እየጣረ መሆኑንም አስታውቋል ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ ኤደን ለዘገባው በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታውቋል ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ የኃይል ምንጮችን በመጠቀም በዳንሻ፣ በተርካን፣ በሁመራ፣ በሽራሮ፣ በማይጸብሪና በማይካድራ በከፊል በአላማጣ ደግሞ ሙሉ በሙሉ አገልግሎት መስጠት መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምፅ ተናግረዋል። የመቀሌው የቴሌኮም መሰረተ ልማት መጎዳት አለመጎዳቱን የሚያጠና ቡድን መላኩን፣ ውጤቱም እስከ ነገ እንደሚታወቅ ገልጸዋል። ዝርዝር ዘገባ በመጽሔት ይዘናል። ይህ በእንዲህ እንዳለ ትግራይ ክልል ውስጥ የመገናኛ ዘዴዎች መቋረጥ ጋዜጠኞች በምድር ላይ ያሉ ሁኔታዎችን ማጣራት እንዳይችሉ እክል መፍጠሩን የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን አስታውቀዋል። ምንጮችን በቀጥታ ማግኘት አለመቻሉ ምን እየተከናወነ እንደሆነ እንዳናውቅ ያደርገናል። በመሆኑም ውዥንብር ሊፈጥሩ የሚችሉ መረጃዎች ዘጋቢዎች በመገናኛ አለመኖር ምክንያት ማረጋገጥ አልቻልንም ከሚሉ በስተቀር ሳይጣሩ ይቀራሉ ብለዋል። የሲፒጄ የሰሐራ በስተደቡብ ተጠሪ ሙቶኪ ሙሞ ለቪኦኤ በሰጡት ቃል የኢትዮጵያ ፌዴራል መንግስት በጥቂት ግለሰቦች ላይ የሚካሄድ ሕግን የማስከበር እንቅስቃሴ በሚለውና የህወሀት መሪዎች ትግራይ ላይ የተከፈተ ጦርነት በሚሉት በዚህ ውጊያ ውስጥ በህይወትና በአካል ላይ የደረሰውን ጉዳት ትክክለኛ ገጽታ ማወቅ አለመቻሉን ተጠሪው አመልክተዋል። በእንዲህ አይነት ጊዜዎች የጋዜጠኞች ስራ እጅግ ቁልፍ መሆኑን የጠቆሙት ሙሞ በፕሬስ ነጻነት ውስጥ የጨበጥናቸውን ሁሉ አጥብቀን መጠበቅ አለብን፣ በዚህ ሁኔታ ውስጥ ጋዜጠኞች ጎልተው እንዲወጡ እንሻለን ብለዋል። የሀገሪቱን የመገናኛ ዘዴዎች በባለቤትነት የሚቆጣጠረው ፌዴራል መንግስቱ ቢሆንም ትግራይ ውስጥ የተፈጠረውን የግንኙነት መቋረጥ ያደረሰው ክልሉን ሲያስተዳድሩ የነበሩት የህወሀት መሪዎች ናቸው ሲል ቀደም ሲል ክስ አሰምቷል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንግሊዝ አሜሪካዊው የመድኃኒት ምርምርና አምራች ኩባንያ ፋይዘር የሰራው ክትባት ለአጣዳፊ ጊዜ ሥራ ላይ እንዲውል ፈቀደች። የሀገሪቱ የመድኃኒቶችና የጤና ጥበቃ ምርቶች ተቆጣጣሪ ባለስልጣን ከጀርመኑ ባዮን ባዮንቴክ ጋር በመተባበር እየሰራ ያለው የፋይዘርን ክትባት አገልግሎቶች ላይ እንዲውል ዛሬ ፍቃድ መስጠቱ የኮሮና ቫይረስ መከላከያ መድኃኒትን በመጠቀም እንግሊዝን ከምዕራቡ ዓለም የመጀመሪያ ያደርጋታል። ክትባቱ በሚቀጥለው ሳምንት መሰጠት የሚጀምር ሲሆን የብሔራዊው የጤና አገልግሎት ባልደረቦች እንዲሁም የአረጋውያን መጦሪያ ቤቶች ነዋሪዎችና ሰራተኞች የመጀመሪያዎቹ ተከታቢዎች እንደሚሆኑ ታውቋል። በዓለም ዙሪያ ወደ 64 ሚሊዮን የሚሆን ሰው ለኮሮና ቫይረስ መጋለጡንና ወደ 1 ሚሊዮን ተኩል የሚጠጋ ቁጥር ያለው ሰው በኮቪድ-19 መሞቱን በየዕለቱ እየወጡ ያሉ መረጃዎች ያሳያሉ። ሌሎችም ክትባቶች መንገድ ላይ ናቸው። የኢንተርኔት ተጠቃሚዎች ለሚያወጧቸው መልእክቶች ባለቤቶቹ ኩባንያዎች ተጠያቂ እንዳይደረጉ ከለላ የሚሰጠው የሕግ ክፍል ካልተሰረዘ ከተወካዮች ምክር ቤቱ የሚቀርብላቸውን የሀገሪቱን የመከላከያ በጀት ረቂቅ ውድቅ እንደሚያደርጉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስጠነቀቁ። በሕግ መምሪያውና በሕግ መወሰኛው የቀረቡት የ ሰባት መቶ አርባ ቢሊዮን ዶላር በዛሬ ምንዛሪ ከሀያ ስምንት ትሪሊዮን በላይ የኢትዮጵያ ብር መሆኑ ነው የበጀት ሀሳቦችን ለማጣጣም ወደ ኮሚቴ ሲመራ ነው። ፕሬዚደንቱ ዛቻውን በትዊተር ትናንት ምሽት ላይ ያወጡት የኢንተርኔት ኩባንያዎችን የሚመለከተውንና ፕሬዚደንቱ እንዲወጣ የሚፈልጉትን ምዕራፍ ለሀገሪቱ ጸጥታና ደህንነት እንዲሁም ለምርጫ ተአማኒነት አደጋ ነው ብለው እንደሚያምኑ አመልክተዋል። ፕሬዚደንቱ ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ክቡራትና ክቡራን ወደ ቆንጂት ለመልሳችሁ። ሰሎሞን አባተን ለዜናው እናመሰግናለን። ክቡራትና ክቡራን የምታደምጡት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የረቡ ህዳር 23 ምሽት ፕሮግራማችንን ነው። ፕሮግራሞቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ገጻችን አት ቪኦኤ አምሃሪክ በቀጥታ ማግኘት ትችላላችሁ። በአህዱ ሬዲዮ 943 ላይ ደግሞ ከሰኞ እስከ አርብ በቀጥታ ለማድመጥ ይቻላል። ከመደበኛው የአንድ ሰዓት ፕሮግራማችን በተጨማሪ ጋቢና የተሰኘውን የወጣቶች ፕሮግራም እንድትከታተሉ እንጋብዛለን። ወቅታዊ ዘገባዎች ወደሚቀርቡበት ክፍለ ጊዜ ከማለፋችን በፊት ታዲያ አሁን ወደ ኋላ ላይ ከሚቀርቡ ውይይቶች አንዱን ለቅምሻ እናሰማችሁ። በጣም ብዙ ምስቅልቅል የሆነ የማህበረሰብ ችግሮችን ይዞ ይመጣል። ከዲሞክራሲ ባሻገር ማህበረሰባዊ ችግሮችን ይዞ ይመጣል። አላግባብ ተጠራጣሪነት፣ ምንም አይነት ነገር የሚነገርበት ወቅት ይሄ ከኋላዊ የሆነ ነገር ስላለ ነው እንጂ አይደለም ብሎ ሰው ወደ ጥርጣሬ ይገባል ማለት ነው። በዩናይትድ ስቴትስ ሚኒሶታ የሃምሊን ዩኒቨርሲቲ የተግባቦትና ጋዜጠኝነት ረዳት ፕሮፌሰር እንዳልካቸው ጫላ ናቸው። የጋዜጠኝነት ሙያ በግጭት ወቅት በሚል ርዕስ በተዘጋጀው የዲሞክራሲ በተግባር ፕሮግራማችን እንግዳ ናቸው። ዛሬ ጠብቋቸው። አሁን ወደ መጽሔት ክፍለ ጊዜ በቀጥታ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ በትግራይ ክልል የተወሰኑ አካባቢዎች የቴሌኮም አገልግሎት እንደገና መጀመሩን ኢትዮ ቴሌኮም አስታወቀ። ያጋጠሙ ጉዳቶችን በመጠገንና መልሶ በማቋቋም እንዲሁም አማራጭ የኃይል አቅርቦቶችን በመጠቀም ላይ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምፅ አብራርተዋል። አገልግሎቱ በዳንሻ፣ በታርካን፣ በሁመራ፣ በሽራሮ፣ በማይጸብሪና በማይካድራ በከፊል ባላማጣ ደግሞ ሙሉ በሙሉ መጀመሩንም ጠቁመዋል። የመቀሌው የቴሌኮም መሰረተ ልማት መጎዳት አለመጎዳቱን የሚያጠና ቡድን መላኩንና እስከ ነገ ድረስ ውጤቱ እንደሚታወቅም አስረድተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩን በስልክ ያነጋገራቸው እስክንድር ፍሬው ነው። በትግራይ ክልል ተቋርጦ የነበረው አገልግሎት በከፊል መጀመሩን ከሚያብራሩበት ይጀምራሉ። ዛሬ ለደንበኞቻችንን፣ ለሚዲያ አጋሮቻችንም እንዳሳወቅ ነው። ሰሞኑን ሁሉ እየሰራ ነው ያለ ነው እንግዲህ መከላከያ በተቆጣጠራቸው አካባቢዎች የቴሌኮም አገልግሎት የምንሰጥባቸውን ኢንፍራስትራክቸሮች እየጎበኘ እንደዚሁም ጉዳት የደረሰባቸውን እየጠገንን ነው የቆየ ነው። ስለዚህ ከስር ከስር እንግዲህ መጠገን የቻልናቸው እና እንደሚታውቁት የቴሌኮም አገልግሎት ለመስጠት ከሚያስፈልጉ መሰረታዊ አቅርቦቶች መካከል የሀይል አቅርቦት ነው። በአብዛኛው አካባቢ የኮመርሻል ፓወር የመደበኛ የኤሌክትሪክ አገልግሎት አልደረሰም። ስለዚህ እያደረግን ያለ ነው እንግዲህ በአማራጭ የሀይል አቅርቦት ማለትም በጀኔሬተር እና በሶላር ሳይት የሚሰሩትን ቴሌኮም አገልግሎት መስጫዎቻችንም ከጥገና ባሻገር እንግዲህ የሀይል አቅርቦት እንዲያገኙ በማድረግ አገልግሎት ለማስጀመር ጥረት እያደረግን ነው። በዚህም ባደረግ ነው እንግዲህ በከፊል የሰራባቸው አካባቢዎች በዳንሻ፣ በተርካን፣ ሁመራ፣ በሽራሮ ና ማይጸብሪ እንዲሁም ማካድራ በከፊል በከፊል ስንል እንግዲህ ያለው በዛ አካባቢ ያለው የቴሌኮም አገልግሎት ለመስጠት የዘረጋ ናቸው ኢንፍራስትራክቸሮች ሙሉ በሙሉ አልተነሱም። ያልተነሱበት ምክንያት የሀይል አቅርቦቱ አማራጭ የሀይል አቅርቦት ስለተጠቀምን ነው ማለት ነው። አላማጣ ግን ሙሉ ለሙሉ ለማስነሳት ችለናል። ስለዚህ ባንኮችም ሌሎች ደንበኞቻችንም አገልግሎት እንዲያገኙ አስችለናል ማለት ነው። በቀጣይም እንግዲህ ጥገናዎችን እያደረግን ነው። ቲሞቻችን በሁሉም አቅጣጫ ተሰማርተዋል። እንደዚህ የሚያስፈልጉ በተለይ የኃይል አቅርቦት ውለውለ ለማስመሰል ኃይል አቅርቦት መደበኛ ኃይል አቅርቦት መዳረስ ይኖርበታል ና ከኢትዮጵያ ኤሌክትሪክ ኃይል ጋር እየሰራ ነው የምንገኘው። እስክንድር፣ ይሄ ነው ያለው ሁኔታ። አሁን ጥገናዎች እያደረግን ነው ሲሉ፣ ምን ያህል ጉዳት ነበር የደረሰባቸው የእናንተ መሰረተ ልማቶች፣ አገልግሎቱን ለመስጠት የሚያስፈልጉ መሰረተ ልማቶች ምን ያህል ጉዳት ነበር የደረሰባቸው በዚህ በህግ ማስከበር ዘመቻው? እሺ፣ እስክንድር፣ ጥሩ ጥያቄ። ግን ሙሉ ሪፖርቱን እንግዲህ እንዳጠናቀ ሰራ ወይም ደግሞ ኦብዘርቬሽናችን እንዳጠናቀቅን ይፋ የምናደርግ ሆኖ ዋና ዋና የሚባሉት ጉዳቶች ግን ፋይበሮቻችን ላይ በተለይ ቴሌኮም አገልግሎት የምንሰጥበት ኮር ሳይት የምንላቸው ደግሞ በየቦታው የተከላቸው መሰረተ ልማቶች የሚገናኙባቸው ማሰራጫ መስመሮች ማለት ነው። ፋይበሮች ሲሉ ማሰራጫ መስመሮች ፋይበሮቲካ ፋይበሮቲክ በደንብ ተቆርጧል እና ሪሃብሊቴት ማድረግ መጠገን ለምሳሌ ሽሬ ላይ ከፍተኛ ጉዳት ነው የደረሰበት። የእኛም ፋይበር በመሬት የሚሄደውም እንደዚህ፣ ደግሞ የኤሌክትሪክ አገልግሎት ኦፒጂ ደብሊው እንጠቀማለን። እሱም እንደዚህ ጉዳት ደርሶበታል እና ረጅም ኪሎ ሜትር ስለሆነ ጉዳት የደረሰበት ጥገናውን እስካሁን አላጠናቀቅ ነው። አንዳንድ ኮርሳይቶቻችንም ላይ መጠነኛ የሆነ ጉዳት ደርሶባቸዋል። እነሱንም እየጠገንነን ያለ ነው። በቀጣይ እነዚህን ጉዳት የደረሰባቸውን የመሰረተ ልማቶች በዝርዝር በአይነትም በገንዘብም ምን ያህል ጉዳት እንደደረሰብን የምናቀርብ ነው የሚሆነው። የተወሰኑት ቲሞቻችን ገና አልተመለሱም። እዛው ሆነው ከማዕከል የሚሰጣቸውን አመራር እየተቀበሉ ጥገናውን እያከናወኑ ናቸው ያሉት ማለት ነው እና በከፊልም ቢሆን ኮሚኒኬሽኑን ቴሌኮም አገልግሎቱን በማስጀመር ማህበረሰቡ ኮሚኒኬት ማድረግ እንዲችል ጥረት እያደረግን ነን ያለ ነው ማለት ነው። ከዛ ባሻገር በዋናነት በመቀሌ ከተማ ዋና የምንለው ትልቁ የኮርሳይታችን የትግራይ ክልልን ሰርቬይ የምናደርግበት ኮርሳይት አለ ለአድማጮች ግልጽ ለማድረግ እንግዲህ ዋና ዋና የቴሌኮም ኢኩፕ እቃዎቻችን አገልግሎቱን ለመስጠት የሚቀመጡበት ናቸው ማለት ነው እና በየቦታው የምታዩቸው ታወሮች አሉ። ለምሳሌ ከነዛ ውጭ ደግሞ ኮርሳይት የምንላቸው ዋና ዋና እቃዎች ብለን የሚሰላቸው እቃ ባንዛውም የቴሌኮም ኢኩፕመንት ሰርቨሮች፣ ለምሳሌ እንደዚህ አይነት እቃዎቻችን የሚቀመጡባቸው ማከማቻ ቦታዎች ሰዎች አገልግሎቱን ለመስጠት የሚያስፈልጉ እንግዲህ የቴክኖሎጂ ተርሞችን ለመጠቀም ደመኞቻችን ኮንፊውዝ እንዳላደርግ ብዬ ነው። እነዚህ ሳይቶች መነሳት ይኖርባቸዋል። ጉዳት የደረሰባቸው መጠገን ይኖርባቸዋል። በየቦታው ደግሞ የምታያቸው ታወሮቻችን ከነዚህ ኮር ሳይቶች ጋር የተገናኙባቸው ፋይበር ኬብል አለ። ይሄ ደግሞ መጠገን ይኖርበታል። የተቆረጡ ብዙ አሉ። ሪሃብሊቴሽን የሚፈልጉ ጥገና የሚፈልጉ ብዙዎች አሉ። እነዚህ ኮር ሳይቶች አካባቢ ላይ ደግሞ ከመደበኛ የሀይል አቅርቦት ባሻገር የአገልግሎት መቆራረጥ እንዳይኖር በተለይ ኮር ሳይቶቻችን ላይ ጀነሬተሮች ይቀመጣሉ። ለምሳሌ በዳንሻ ላይ የነበረው የጀኔሬተራችን ተጎድቶ ነው የነበረው። ስለዚህ ከሌላ በርካታ አሁን የተጠቀምን ያለ ነው። በየአካባቢው በእነዚህ ሳይቶች ላይ የነበሩ ባለሙያዎቻችንም አንዳንዶቹን ስላላገኘ ናቸው ከአቅራቢያ ካሉ ፈትቢሯችን ነው የሰው ሀይል ከአዲስ አበባም እንደዚሁም፣ ለምሳሌ ከጎንደር ከባህር ዳር ከደሴ ከየአቅራቢያው እንደዚሁም ከጨመራ ባለሙያ እየላከን እያሰራን ያለ ነው ከሄድኳርተር የሚሄደው ዋናው ኮርቲሙ እንደተጠበቀ ሆኖ ማለት ነው። ስለዚህ እነዚህ አይነት ጥገናዎችን እያደረጉ ናቸው ያሉት። አንዳንድ ሳይቶችን ለማስነሳት የምንጠቀመው እንግዲህ የሀይል አቅርቦታችን መደበኛው የኤሌክትሪክ ሀይል እንዳለ ሆኖ ጀነሬተር አለን፣ ሶላር ሲስተሞችን እንደዚህ እንጠቀማለን። ስለዚህ በአብዛኛው የመደበኛ ኤሌክትሪክ ገና ያልተነስካባቸው በመሆናቸው በከፊል ያልነው ነው። ለዛ ነው ለምሳሌ በዳሻ ተርካን መራ፣ በሽራሮ፣ ማይጸብሪ፣ ማይካድራ በተስፊድ ያለበት ምክንያት ካሉን አጠቃላይ ቢቴሶች ከሶላር ሲስተም መነሳት የቻሉትንና ሰርቭ እያደረግን ያለ ነው ማለት ነው። እንደዚሁም በጀነሬተር ያላቸውን ነዳጅ በመሙላት ጭምር ነው አገልግሎት ለመስጠት የሞከርን ያለ ነው። እንግዲህ ቀስ የተጓዝን ነዳጅ መሙላትም ጀነሬተሮችን አቬል ማድረግ ራሱን የቻለ ሰፋ ያለ ጊዜ ከመውሰዱ ጋር ተያይዞ ማለት ነው። መቀሌ ላይ የሚኖረን እንግዲህ ቲማችን በዛሬና በነገ መካከል ይደርሰን ብለን እናስባለን። ይሄንን እንዳጠናቀቅን ደግሞ እንደዚሁም መረጃ ተሰጣችኋለን ማለት ነው። መቀሌን ጨምሮ በሌሎች በሁሉም የትግራይ አካባቢዎች መቼ እናዳርሳለን ብላችሁ ታስባላችሁ? አሁን አገልግሎቱን መሰረታዊ የቄ ሊመለስ የሚገባው የመቀሌ ኮርሳይት ያለበትን ሁኔታ ማረጋገጥ ይኖርብናል ማለት ነው። ምን ያህል ጉዳት እንደደረሰበት ዛሬ የሄደው ሲም ሲደርስ ነው የምናውቀው ማለት ነው። ከፍተኛ ጉዳት ከደረሰበት አገልግሎቱን ለመመለስ ረዘም ያለ ጊዜ ሊወስድ ይችላል ማለት ነው። እንደደረሰበት ጉዳት መጠን ይሆናል ማለት ነው የሚወስደው። እንግዲህ አንዳንድ ቦታዎች ላይ ዋይሮች በጣም ተመትተዋል፣ ተጎድተዋል እና እነሱን ለመጠገን ሰፋ ያለ ጊዜ ይወስዳል። ምንድን ነው እያደረግን ያለ ነው? በሌሎች አማራጮች እንግዲህ አገልግሎት እንዳይቋረጥ ተብሎ ከዚህ በፊት የተዘረጉ ኦልተርኔቲቭስ ወይም ሪደንደንስ የምንላቸው አሉ ወደ ሌላ ኤሪያ ትራፊካቸውን ዳይቨርት በማድረግ ማህበረሰቡ፣ በዚ አካባቢ ያለው ማህበረሰብ አገልግሎት እንዲያገኝ ጥረት እያደረግን ነው። አሁንም ሰርተዋል ያልናቸው በከፊል ሰሩ ያልናቸው ናቸው እዛው ባለው አቅርቦት ብቻ ሳይሆን ወይ ኮሚመንት ብቻ ሳይሆን በአቅራቢያ ወዳሉ ክልሎችም ዳይቨርት በማድረግ ጭምር ነው እያሰራ ነው ያለ ነው ማለት ነው እንደ በሚገባ ቋንቋ ለማስቀመጥ ያህል። ስለዚህ መቀሌ ላይ ያለው ዋናው ሲሰል ወይም ደግሞ የኮርስ የኮርሳይታችን በደረሰበት የጉዳት መጠን ይሆናል እንግዲህ ሪካቨር የምናደርግበት ጊዜ የሚወስነው እሱ ነው ማለት ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ፣ በጣም አመሰግናለሁ። በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ። እስክንድር መልካም ቀን። የምሽቱን አብይ ረዕስ ነበር ያደመጥነው። ዛሬ በአዲስ አበባ ቦሌ ክፍለ ከተማ ሁለት ቦምቦች የተገኙ ሲሆን አንደኛው በሰው ላይ መጠነኛ ጉዳት ሲያደርስ ሁለተኛው ጉዳት ሳያደርስ እንዲከሽፍ መደረጉን የአዲስ አበባ ፖሊስ ኮሚሽን ገልጿል ህብረተሰቡ አጠራጣሪ ነገሮችን ሲመለከት በፍጥነት ለፖሊስ ጥቆማ እንዲሰጥም ፖሊስ ጥሪ አቅርቧል ሙክታር ጀማል ተጨማሪ ያለው የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ለቪኦኤን እንደገለጹት ሁለቱ ቦምቦች የተገኙት ዛሬ ህዳር 23 2013 ከጠዋቱ አንድ ሰዓት ተኩል አካባቢ ነው በቦሌ ክፍለ ከተማ ጎርጎሪዎስ አደባባይ ተብሎ በሚጠራ አካባቢ በቆሻሻ መጣያ ገንዳ ውስጥ ተጥሎ የተገኘ አንደኛው ቦምብ በባለሙያዎች ከመክሸፉ በፊት ፈንድቶ አደጋ አድርሷል ብለዋል። በፌስታል ጠቅልሎ ቁጭ ያደረጉትን የአካባቢው ሰው አይቶ ለፖሊስ ጥቆማ በመስጠት ፖሊሱም የቦምብ አምካኝ ባለሙያዎቹ እንዲመጡ ተደርጎ ባለሙያዎቹ ለማምከን እየሰሩ ነበርበት ወቅት ላይ ፈንድቶ በቅርብ ርቀት በአንድ ገራዥ ውስጥ በሚሰራ ግለሰብ ላይ በጣም በጠናኛ የሆነ ጉዳት ደርሶበት ህክምና የመጀመሪያ ህክምና በርከት ደርጎ ወደ ቤቱ ገብቷል። ከዛ ውጭ ሌላ ሰው ላይ የደረሰ ጉዳት አልነበረም። የህግ ማስከበሩ ስራ ወደ ስጣኖ እየደረሰ ስለሆነ እነሱም እዚህ አካባቢ በቂንጥ ስለሆኑ አብዛኞቹ እየተያዙ ነው የነበረው። እንደዚህ ደዎች ደግሞ በተለያዩ አጋጣሚ ተለብቆ ያልተያያዙ ሰላማዊ በሆኑ ሰዎች ላይ አደጋ ለማድረስ የሚያደርጉት ካልሆነ በስተቀር ሌላ ግድምታ የለው። ሁለተኛው ቦምብ የተገኘው በዚሁ ቦሌ ክፍለ ከተማ ወረዳ ስድስት ጉርድሾላ ቅዱስ ያሬድ ሆስፒታል አካባቢ መሆኑን ኮማንደር ፋሲካ አስረድተዋል። ለፖሊስ በደረሰ መረጃ መሰረት ባለሙያዎች በቦታው ደርሰው አደጋ ሳያደርስ ማምከን መቻላቸውንም ገልጸዋል። ፖሊስ በሚደርሰው ጥቆማና በሚያደርጋቸው ተደጋጋሚ ፍተሻዎች ህብረተሰቡን አደጋ ላይ የሚጥሉ የጦር መሳሪያ በቁጥጥር ስር እያዋሉ መሆኑን ገልጸው በህዝብ በኩል መደረግ አለበት ስላሉ ጥንቃቄም መልእክት አስተላልፈዋል። የተሽከርካሪ ፈንጂ፣ የተለያዩ የጦር ሜዳ መነጽሮች፣ ሌሎችም በከተማ አይደለም በጦር ሜዳ በቡድን የሚያዙ በጣም በርካታ የሆኑ የጦር መሳሪያዎች የሚገኙ ነው። እዚህ አካባቢው ሕፃናት መጫወቻ ቦታ ላይ ባለፈው ቅርብ ጊዜ የታየው አምስት ሰዎች ላይ ምጥረኛ ጉዳይ የደረሰው የመጫወት ሳይቃና ሂዶ ሲጫወቱ ለሩ ሲጫወቱ ከዋዱ በኋላ ጫዋች ይጫወታል ብሎ ብለው አስቀምጠው ማግስቱ ተመሳሳይ ሲጫወቱ በደስታ አደጋ የደረሰው ከዚህ ጋር በተያዘ ነው። ስለዚህ ህብረተሰቦች ጥቆማ ከመስጠቱ ጎን ለጎን ቶሎ ብሎ ነገሮች ወደ ከፋ አደጋ ሳይደርሱ ቀድሞ ጥቆማ መስጠት እንደዚሁም ባለመያዝና በመጠንቀቅ እና ትውብር ሊያደርግ የሚገባው ህብረተሰቡ በተለይ በቆሻሻ መጣያ አካባቢ በሚገኙ ያልተለመዱ ነገሮችና ተጠቅልለው የሚጣሉ ዕቃዎችን ከመነካካት እንዲቆጠብም አሳስበዋል። አጠራጣሪ ነገሮችን በሚመለከትበት ጊዜ በአፋጣኝ ለፖሊስ እንዲያሳውቅ የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፋንታ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ባህር ዳር እናመራለን። ከባህር ዳር ዘጋቢያችን ያገኘነው ነው። በጦርነት የተሸነፈው ህወሓት ሲያስተዳድራቸው ከነበሩ ከወልቃይትና ራያ አካባቢዎች አፍነው የወሰዳቸው በአስር ሺዎች የሚቆጠሩ ንጹሐን ዜጎች የደረሱበት አልታወቀም ሲል የአማራ ክልል መንግስት ተናግሯል። ማይካድራ ውስጥ ንጹሐን ዜጎችን ጨፍጭፈው ወደ ሱዳን የስደተኛ መጠለያ ካምፖች ያመሩ ወጣቶች በህግ እንዲጠየቁ ሁኔታዎችን እያመቻቸንን ሲልም የክልሉ መንግስት ጨምሮ አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽንም ታፍነው ተወስደዋል ስለተባሉ ንጹሐን ዜጎች መረጃው ደርሶናል በቀጣይ እናጣራለን ብሏል። ማይካድራ ውስጥ የተገደሉት ዜጎች ቁጥር ሊጨምር እንደሚችልም የኮሚሽነሩ ዶክተር ዳንኤል በቀለ ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ሕወሓት ሲያስተዳድራቸው በነበሩት ወልቃይትና ራያ አካባቢዎች የማንነትም ሆነ የወሰን ጥያቄ ማንሳት ከወንጀልም በላይ ወንጀል ሆኖ ሲቆጠር መቆየቱን ነው የተናገሩት። ማንነት የአማራ መሬቱም የአማራ ነው ብሎ ጥያቄ ያነሳ ነዋሪ ይሳደዳል፣ ይገደላል ነው ያሉት። በዚህም ባለፉት 30 ዓመታት ውስጥ ከግማሽ ሚሊዮን ህዝብ በላይ ተፈናቅሎ ነበር፣ አሁን ግን በመመለስ ላይ ነው ብለዋል። የፌዴራል መንግስቱ ከጀመረው ህግን የማስከበር ዘመቻ በፊት ህወሀት በእነዚህ ቦታዎች የነበሩ ታላላቅ ባለሀብቶችን ጨምሮ በአስር ሺዎች የሚቆጠሩ ንጹሐን ዜጎችን አፍኖ ይዟቸው ነበር ያሉት አቶ ግዛቸው አሁን የት እንዳሉ ማወቅ አልተቻለም ብለዋል። ውልቃይት አካባቢ ከአምስት መቶ ሺህ ወይም ወደ ግማሽ ሚሊዮን የሚጠጉ አማራዎች ዴሞግራፊ ለመቀየር በሚል ተሳደዋል። የማንነት ጥያቄ ያለበት ስለሆነ ህዝቡ፣ እነዚህ ህዝቦች አንዳንዶቹ የቀናቸው እስከ ውጭ ድረስ የሄዱበት ያልቀናቸው ደግሞ በሀገሪቱ በኢትዮጵያ ማለት ነው በተለያየ አካባቢ ተሰደው በቀን ስራም በምንም ተቀጥረውም እየሰሩ እና ያለፉትን በርካታ ዓመታት በግፍ በችግር በስደት ከዘመዳቸው ከቀያቸው ተፈናቅለው እያሳለፉ ያሉበት ሁኔታ ነው ያለው። ይሄ ብቻ ሳይሆን እነዚህ በተጠቀሱት አካባቢዎች ላይ ያሉ በርካታ ባለሀብቶች በተለያየ መንገድ በአስር ሺዎች የሚቆጠሩ ታፍነው የተወሰዱበት በቅርቡም የተወሰኑ ባለሀብቶች ተመርጠው አማራ በመሆናቸው ከኦፕሬሽኑ ጋር ተያይዘው የተወሰዱበት ወደ ስምንት የሚደርሱ ደግሞ ሞተው ሜዳ ላይ ተጥለው የተገኙበት ሁኔታ እውነት ነው ማለት ነው። በራያ አላማጣ አካባቢም አላማጣ እስር ቤት ላይ የታሰሩ ባለሀብቶች፣ የፖለቲካ ኤሊቶች፣ የተለያየ ጥያቄ የሚያነሱ አማራዎች ታፍኖ የት እንደተወሰዱ አይታወቅም። ይሙቱ ይዳኑ አናቅም። በሀገር መከላከያ ሰራዊት ቁጥጥር ስር በዋሉት ወልቃይትና ራያ አካባቢዎች ላይ አሰሳ እየተደረገ ነው ያሉት ኃላፊው፣ ከሰሞኑ በሆመራ አካባቢ በርካታ የጅምላ መቃብሮች እንደተገኙም ጠቅሰዋል። ነፃ የወጡ የሆመራ አካባቢም ላይ የጅምላ መቃብር የተገኘበት ሁኔታ ነው ያለው። አሁንም እየተገኘ ነው ያለው። ገና አካባቢ እየታሰሰ ነው ያለው። እስካሁን በዚህ ደረጃ ገዳይነቱንና በግፍ የገደላቸውን ያልተቀበረ አስክሬን ጭምር በስፋት የተገኘበት ሁኔታ ነው ያለው። እነዚህ ንጹሐን ዜጎች ናቸው። ምንም ከትነግጋ ወይም ከሌላ የፖለቲካ እንቅስቃሴ ጋር የሚያያዝ አይደለም። ንጹሐን አርሶ አደሮች የከተማ ነዋሪዎችን ነው እንደዚህ ያደረገው ይሄ አሸባሪ ድርጅት መሆኑን በገሃድ የሚያሳይ ነው። ኃላፊው ቁጥሩን በውል ባይገልጹም የአማራ ብዙሀን መገናኛ ድርጅት ሰሞኑን በድረገጹ ባሰፈረው ዘገባ እስካሁን የተገኙ የጅምላ መቃብሮች ሰባ መሆናቸውን ጠቅሷል። አቶ ግዛቸው አክለው በማይካድራ ንጹሐን ዜጎች ላይ ጭፍጨፋ ያደረሰው ሳምሪ የተባለው የትግራይ ወጣቶች ኢመደበኛ አደረጃጀት መሆኑን አስታውሰዋል። የሳምሬ ወጣቶች ጭፍጨፋውን ከፈጸሙ በኋላ ወደ ሱዳን ስደተኞች ካምፕ ማምራታቸውን የሚገልጹ የአይንማኞች መኖራቸውንም ጠቁመዋል። ቡድኑን ለህግ ለማቅረብም ከፌዴራል መንግስቱ ጋር እየሰሩ መሆኑን ገልጸዋል። እነዚህ ገዳዮች ከገደሉ በኋላ ወደ ሱዳን የተሻገሩት የሚል ሀሳብ አለ። ሱዳን ላይ ተፈናቅለናል በጦሩ የሚሉ ሀይሎች አሉ። እነዚህ ሀይሎች አብዛኞቹ የዚህ ገዳይ ስኳድ ሲቪል ለብሶ ከገደለ በኋላ ተፈናቂ ያለው ከአካባቢው በሚል ለማስመሰል እየተሰራ እንደሆነ የፌዴራል ተቋማት እና ኃላፊዎች የሰጡት መግለጫም እንደ ፍንጭ ማመላከት ነው። በዚህ እነዚህን ለህግ ለማቅረብ የፌዴራል መንግስት ወደ ሌላ አገር ስለሆነ የሄዱት ከሱዳን መንግስት ጋር ተነጋግሮ እነዚህን ወደ ህግ ለማቅረብ የራሱን የቤት ስራ ይሰራ። እኛ ግን በዚሁ አካባቢ መሽጎ የተገኙ የጠፉ የተደበቁትን ግን በየአካባቢው በተሰማራነበት በክልላችን ዙሪያ ሁሉትን ግን እየያዝን ለህግ ለማቅረብ እንቅስቃሴዎች አሁንም የኦፕሬሽን ስራው እንደቀጠለ ነው የሚል ሀሳብ ነው ያለኝ። ሰሞኑ ለፓርላማ ማብራሪያ የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሱዳን የመጠለያ ካምፕ ከሚገኙ ወጣቶች መካከል የማይካድራውን የዘር ጭፍጨፋ የፈጸሙ ካሉ መጣራት እንደሚኖርበትም ጠቁመዋል። ታፍነው መወሰዳቸው በተገለጸው በአስር ሺዎች የሚቆጠሩ ዜጎች ዙሪያ ያነጋገርኳቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ከራያና ከወልቃይት ታፍነው የተወሰዱ ሰዎች እንዳሉ መረጃ እንዳላቸው አመልክተዋል። መረጃውን ሰምተናል፣ ግን እኛ ገና ማረጋገጥ የቻልነው ጉዳይ አይደለም። ስለዚህ ለማጣራት ሙከራ ማድረጋችን አይቀርም፣ እንከታተላለን። ማናቸውም እንደዚህ በጣም ሰፋ ያለ ሰብአዊ መብት ጥሰት ሁኔታ መረጃ ሲኖር የግድ ሊጣራ ይገባል ማለት ነው። ስለዚህ የምናጣራው ይሆናል፣ ግን እስካሁን ያረጋገጥነው ነገር የለም ማለት ነው። ግን ያው በጣም ብዙ በርካታ ጉዳዮች ናቸው ኮሚሽኑ ሊያጣራ የሚገባው ጉዳዮች ግን ያለን አቅም ውስን ነው። ባለን አቅም ግን በተቻለ መጠን እነዚህ የመሳሰሉ ነገሮች ሁሉ ማዛባታችን አይቀርም። በማይካድራ የሞቱ ሰዎች ቁጥርም ቢሆን በሁለተኛው ጥናት እንደሚጨምር ገልጸዋል። የማይካድራው በመጀመሪያ ደረጃ ሪፖርታችን ላይ የጠቀስነው ነው ቁጥር ከዚያ ወቅት ድረስ በነበረን መረጃ ነው እንጂ ቁጥሩ ከዛ በላይ ሊጨመር እንደሚችል ያው በመጀመሪያ ደረጃ ሪፖርቱ ላይ ተመልክቶ ነበረ ግን ቢያንስ እስከዛ ወቅት ድረስ በነበረን መረጃ መሰረት የነበረውን አነስተኛውን ግምት ነው ያመለከት ነው እንጂ ቁጥሩ በጣም ከዛ ከፍ ያለ ሊሆን እንደሚችል እናውቅ ነበረ። ትክክለኛው ቁጥር ምናልባት እንግዲህ ዋናው ሪፖርት በሚደርስበት ጊዜ የተሟላ መረጃን ለመገኘት የሚችል ከሆነ የዛ ጊዜ ይታወቃል ብለን ተስፋ እናደርጋል እናያለን ። እኛም ምርመራ ስራችንን ቀጥለናል። ተጨማሪ የመረጃ ምንጮች እና ምስክሮች አነጋገር ማስረጃዎች አሰባዝበን ሙሉ ሪፖርቱን ወደፊት የምናወጣ ይሆናል። አስቀድመን እንደገለጽ ነው። የሁለተኛው ጥናት ውጤት መቼ ይፋ እንደሚደረግ ግን ዶክተር ዳንኤል አልጠቀሱም። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን መተከል ዞን የሚንቀሳቀሱ የህወሀት ጥፋት አስፈጻሚ ርዝራዦች እጃቸውን ይስጡ ሲሉ ያወጡትን ማሳሰቢያ ተከትሎ እስካሁን እጅ የሰጠ እንደሌለ የክልሉ ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እጅ ለመስጠት የተሰጠው የአንድ ሳምንት ጊዜ በመሆኑ አሁን በቀሩት ቀናት የጥፋት ኃይሎቹ እጃቸውን በሰላማዊ መንገድ ይስጡ ማለታቸውን ጠቅሶ ናኮር መልካ የሚከተለውን ዘገባ አስተላልፈዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሀሰን በመተከል ዞን የሚንቀሳቀሱ ጁንታ ያሏቸው የህዋት ጥፋት አስፈጻሚ ከጥፋታቸው በመታቀብ በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል አስተዳደር እንዲሰጡ ማሳሰባቸውን ነው የክልሉ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የገለጸው። የጽህፈት ቤቱ ኃላፊ አቶ መለሰ በየነ እንዲህ ብለዋል። ሁለት አይነት አመራጭ ነው ያለ። የመጀመሪያው አመራጭ የሰላማዊ መንገድ ቁጥር ሰጥቶ እጃቸውን የሚሰጡ ከሆነ እጃቸውን የሚሰጡ ሁኔታ ይፈጠራል። ሁለተኛ አመራጭ ጥር ኃይሎች እጅ የማይሰጡ ከሆነ የመጨረሻው አመራጭ ረዲ ጉንታው ላይ ተግባራዊ የተደረገው የህግ ማስከበር ተግባር ተግባራዊ የሚደረግበት ሁኔታዎች መኖሩን ለመግለጽ ተፈልጎ ነው። ክቡር ሰሰሩ በወቅቱ መግለጫ ያወጡ እነዚህ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ኃይሎች ከትናንት ጀምሮ በአንድ ሳምንት ውስጥ እጃቸውን እንዲሰጡ ይጠበቃል ብለዋል አቶ መለሰ። ይህ ዜና እስከተጠናቀረበት ጊዜ ድረስ እጅ የሰጠ አለመኖሩንም አክለው ገልጸዋል። ቀርቦላቸዋል እና ያ እስከመድረስ በዚህ ሳምንት ባለ ጊዜ ውስጥ ሰላማዊ የሆነ ሰው ትኩረት ሰጥቶ ለክልሉ መንግስት እጅ መስጠት እንዳለበት ጥሪ ቀርቧል። ከዛ ውጪ አሁንም የጥፋት ተልዕኮን ዋነኛው ዓላማ ያደረገ ካለ ደግሞ ያው የመጨረሻው አማራጭ የመደምሰስ እና ሕግን የማስከበር ተግባር ተጠናክረው እንደሚቀጥልን በመግለጫው ለማመላከት ተሞክረዋል። እስካሁን ባለው ሁኔታ የመረጃ ጋት ይመስለኛል የአርባ ሶስት የሚሆኑ ጸረ ሰላም ኃይሎች ሰጥተዋል የሚለው ነገር ፖስ ተደርጎ አይቸዋለት ትክክል አይደለም። ከዚህ ቀደም የቤኒሻንጉል ጉሙዝ ክልል መንግስት ጸረ ሰላም ኃይሎች ብሎ በሚጠራቸው አካላት ላይ እርምጃ እየወሰደ እየደመሰሰ እጅ የሚሰጡትንም ደግሞ በሰላማዊ መንገድ እየተቀበለ እንደሆነ ሲገልጽ ቆይቷል። ሆኖም ግን አሁንም አንዳንድ ቦታዎች ጥቃት እንዳልቆመ እየተገለጹ ነው። ለምሳሌ ዛሬ ጠዋት ማንዱራ ወረዳ ውስጥ ሰባት የሚሆኑ ግለሰቦች ቆስለው ሕክምና እየተከታተሉ እንደሆነ ተገልጿል። እና የክልሉ መንግስት ይህንን መግለጫ እያወጣ ባለበት ሁኔታ ይህንን ጥቃት የሚፈጽሙ አካላት ማን ናቸው? ይህንን ጥቃት ማስቆም ያልተቻለበት ምክንያት ምንድን ነው? ላይ መሰረት ኮማንድ ፖስቱ ከታወዲ ጊዜ አንስቶ በሁለት መቶ ሰማኒያ በላይ የሚሆኑ በሰላሞች ላይ የመደምሰስ እርምጃዎች ተወስደዋል። ከዘጠና በላይ የሚሆኑ መረጃ በማቃበል ስንቅ በማቀበል በተለያየ መንገድ አበሩ የተባሉ ሰዎች ላይ የህግ ማስከበር ተግባር ተግባራዊ የሆነበት ሁኔታ አለ። ከዛ ባሻገር ወደ ሰማኒያ አምስት በላይ የሚሆኑ ጦር መሳሪያዎችን በውጊያ ሂደት ለመንጠቅ ጥረት ተደርገዋል። ይህ ሁሉ በተሰራበት ባለበት ወቅት ላይ እንግዲህ አሁን ጉንታ ኦልሞስት ግባተ መሬቱ ተፈጻሚ ሆነዋል። ይህን ተከትለው እንግዲህ ዛሬ ጠዋት ከቻግኒ ወደ ግልገል በለስ የሚመጣ መኪና ሄዲዳ ቀበሌ በሚባለው አካባቢ ላይ በረሰላም ኃይሎች ከጠዋቱ ሁለት ሰዓት ከአስራ አምስት ደቂቃ አካባቢ ላይ አቁመው ተኩስ ከፍተው ቅድም እንዳልከው ወደ ሰባት የሚሆኑ ንጹሃን ዜጎች ላይ ከመካከለኛ እስከ ከባድ የማቁሰል አደጋ አድርሰዋል። እነዚህ የማቁሰል አደጋ የደረሰባቸው ዜጎችንም አሁን ባለው ሁኔታ ኦልሞስት ሆስፒታል እና እንዲያደርጉ እየተደረገ ነው ያለው። እንግዲህ ይሄ መግለጫ ሁሉ እየወጣ ይሄ ሁሉ እርምጃ እየተወሰደ ምንድን ነው የጸረ ሰላሞች እኩይ ተግባር መቆም ያልቻለው የሚለው ነገር ትራንዚሽን ፐሬድ ሲሆን እነዚህ የተሳከልኮ ያነገቡ ሰዎች አሁን ባለው ሁኔታ ከላይም ያው ቼናቸው የተበጠሰ ስለሆነ ተስፋ የመቁረጥ ስሜትም ስለሚታይ ግን እዛም የሮጡ ትንኮሳ መፍጠራቸው አይቀርም። በዚህ ደረጃ ችግሩን በዘላቂነት ለማስቆም ያው ህብረተሰቡ ቀደም ብሎም የተደራጀ ስለሆነ ሚሊሻው ተደራጅቶ አካባቢ መጠበቅ እንዳለበት ፌዴራል ጸጥታ ተቋማት እንደ መከላከያ ሰራዊት፣ ፌዴራል ፖሊስ፣ የክልሉ ጨረሽምቅ እና የፖሊስ ተቋማትን ጨምሮ እነዚህ ወሳኝ የሆኑ ቦታዎች ላይ የዜጎችን ደህንነት የማስጠበቅ ስራዎች እንዲሰሩ እየተደረገ ነው ያለው። ህብረተሰቡ ከጸጥታ አካላት ጋር በመቀናጀ የየአካባቢውን ሰላም እያስከበረ ነው ያሉት ኃላፊው ይህን ሰላምን የማስፈን ጥረት መቀጠል አለበት ሲሉ አክለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ቀጣዩ አገራዊ ምርጫ እንዲራዘም በፖለቲካ ፓርቲዎች የሚሰነዘሩ ጥያቄዎች ሕዝብን የሚያደናግሩ ናቸው ሲሉ ጠቅላይ ሚኒስትር ዓብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በቀጣዩ ምርጫ ዙሪያ ምክክር ማድረጋቸውን መስፍን አድራጌ ዘገባ አድርሶናል። የመንግስት መገናኛ ብዙሀን ምርጫ 2013 ቁልፍ የሽግግር ምዕራፍ የሚል መሪ ሀሳብ ሰንቆ ከጠቅላይ ሚኒስትር ዓብይ አህመድ ጋር ተደርጓል ባሉት ውይይት ተፎካካሪ የፖለቲካ ፓርቲዎችና የሲቪክ ማህበራት ተሳትፈዋል። የጠቅላይ ሚኒስትር ጽህፈት ቤት በይፋ ይገጹ እንዳስታወቀው የውይይቱ ተሳታፊዎች ካነሷቸው ነጥቦች ውስጥ መሰረታዊ ነገሮች ሳይሟሉ ምርጫውን ለማካሄድ መጣደፍ ተገቢ አይደለም የሚለው ይገኝበታል። ጠቅላይ ሚኒስትሩ ግን ምርጫው መራዘም የለበትም ሲሉ የነበሩ አንዳንድ የፖለቲካ ፓርቲዎች የሀሳብ ለውጥ አድርገው ምርጫው እንዲራዘም መጠየቃቸው የህዝብን ማደናገር ነው ሲሉ ይወቅሳሉ። ጠቅላይ ሚኒስትሩ ቀጣዩ ሀገራዊ ምርጫ ከዚህ በፊት ሲነሱ የነበሩ ቅሬታዎች የማይደገሙበት ሆኖ እንዲፈጸም መንግስታቸው በትኩረት እንደሚሰራ ነው የገለጹት። ተሳታፊዎቹ ለምርጫው አስፈላጊ የሆኑ መሰረታዊና ህጋዊ መደላድሎች ይሟሉ፣ የባለድርሻ አካላትና የምርጫ ታዛቢዎች ሚና በምርጫ መተግበሪያ ደንብ መሰረት በ አቡይት ተግበር ተፎካካሪ የፖለቲካ ፓርቲዎች በህጉ መሰረት በምርጫ ሜዳው የሚሳተፉበት መደላድል ይዘርጋ ሲሉ ጠይቀዋል። ጠቅላይ ሚኒስትሩ የሰጡትን ምላሽ በዳሰሳ ያቀረበው ጽህፈት ቤታቸው የምርጫ ሂደቱን እያስቀጠሉ የሚስተዋሉ ችግሮችን ጎን ለጎን መፍታት እንደሚገባ ጠቁመዋል። የተለያዩ የህዝብ አስተያየቶች የሚስተናገዱበት መደላደል ሊኖር ይገባል የሚለውን የተፎካካሪ ፓርቲዎች ጥቆማ ለዲሞክራሲያዊ ግንባታው አስፈላጊ ነው ሲሉ ጠቅላይ ሚኒስትሩ ገልጸውታል። ገዢው ፓርቲን ጨምሮ በሁሉም የፖለቲካ ድርጅቶች ውስጥ የስነ ምግባርና የሙስና ድርጊቶችን መከላከል አስፈላጊ መሆኑንም አስረድተዋል። መንግስት በቅድመ ምርጫ ወቅት የሚያጋጥሙ ችግሮች በሚፈቱበት አቅጣጫ ዙሪያ እየመከረ መሆኑንና ቀጣዩ አገራዊ ምርጫ ዴሞክራሲያዊ፣ ፍትሀዊና ሁሉን አሳታፊ እንዲሆን ይሰራል ብለዋል። ጠቅላይ ሚኒስትሩ ከመሬት ይገባኛል ጋር ተያይዞ ለረጅም አመታት የዘለቀ ጥያቄዎች መኖራቸውን ያረጋገጡት ጠቅላይ ሚኒስትሩ ጥያቄዎቹ ምላሽ የሚያገኙት የይገባኛል ጥያቄ በሚነሳባቸው ክልል ህዝቦች ጋር በሚደረግ ምክክርና ይህንኑ ችግር ለመፍታት የተቋቋመው ኮሚሽን በጥናት ላይ ተመርኮዞ በሚያቀርበው ምክረ ሀሳብ መሰረት ነው ብለዋል። ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በተደረገው ውይይት ጠቅላይ አቃቤ ሕግ ዶክተር ጊዲዮን ጢሞቴዎስ በቀጣዩ ሀገራዊ ምርጫ ፋይዳና ተዋናዮች ሚና የመነሻ ሀሳብ አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ፕሮግራም ነው እስከ አራት ሰዓት ድረስ ከእናንተ ጋር ነን አብራችሁን እንድታመሹ በድጋሚ እንጋብዛችኋለን ዲሞክራሲ በተግባር ሴቶችና ቤተሰብ እንዲሁም ኢትዮጵያውያን በአሜሪካ ፕሮግራሞች ተሰናድተዋል አብራችሁን ቆዩ አሁን በቀጥታ ወደ ዲሞክራሲ በተግባር ፕሮግራም ይሆናል የምናልፈው። ለዲሞክራሲ አስፈላጊ መሰረታዊ ተቋም ነው የሚባለው የጋዜጠኝነት ሙያ በግጭትና በጦርነት ወቅት ለማህበረሰቡ የሚያበረክተው አስተዋጽኦ ምንድን ነው? የዚህ ሙያ መሰረታዊ የስነ ምግባር መርሆች በግጭት ወቅት ይጣሳሉ። እነዚህን ጥያቄዎች መነሻ ያደረገችው ጽዮን ግርማ ሚኒሶታ ክፍለ ግዛት በሚገኘው ሃምሌን ዩኒቨርሲቲ የተግባቦትና የጋዜጠኝነት ረዳት ፕሮፌሰር ከሆኑት ከዶክተር እንዳልካቸው ጫላ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ዶክተር እንዳልካቸው ጫላ ወጣት በመሆንህ አንተ እንድልህ ፈቃድ ሰጥተኸኛል። ስለዚህ አንተ ብዬ ነው ቃለ ምልልሱንም የምቀጥለው። ደስ ይለኛል። በቅድሚያ ፈቃደኛ ሆነህ እውቀትህን ልታካፍለን ስለሆነ በአሜሪካ ድምፅ አድማጮች ስም አመሰግናለሁ። ለዛሬ ዲሞክራሲ በተግባር ለተሰኘው ፕሮግራማችን እንግዲህ ከዲሞክራሲ ጋር በቀጥታ ከሚገናኘው የጋዜጠኝነት ሙያን በመምዘዝ ነው ለማነሳቸው ጥያቄዎች ምላሽ እንድትሰጠኝ የጋበዝኩት። እንዲ በመጀመሪያ የጋዜጠኝነት መርሆዎች ግጭት በሚከሰትበት ና ግጭት ነው የተመለከቱ ዘገባዎች በሚቀርብበት ጊዜ የሚጣሱ የሚታጠፉ ወይም ደግሞ በማቻ ይቻቻል የሚታለፉ ናቸው ወይ? በጣም አመሰግናለሁ። ሲሆን እንግዲህ ጋዜጠኝነት ለዲሞክራሲ መሰረታዊ ተቋም የሚባል ነው። ግን እንግዲህ ጋዜጠኝነት ሲተገበር በግጭት ውስጥም ወይም ግጭት ባልሆነው አካባቢ በሚዘገብበት ወቅት የሙያ ስነ ምግባር አለው። የሚጣስ ወይም የሚታቀፍ ሞያ ስነ ምግባር አይደለም። ጋዜጠኝነት ሲሰራ በዋናነት እውነትን መሰረት ያደረገ እውነትን መናገር እውነትን ለሕዝብ ተደራሽ ማድረግ እና ደግሞ ድምፅ አልባ የሆኑ ወይም ተሰሚነት የሌላቸው የማህበረሰብ ክፍሎችን ድምፅ ማስተጋባት እና ተሰሚነት እንዲያገኙ ማድረግ ነው በዋናነት። ግን ደግሞ ይሄ ማለት ድምፅ የሌላቸውም ሰዎች ወይም ውክልና የሌላቸው ሰዎች ማርጂን ላይ ያሉ ማህበረሰቦች በእነሱ ጉዳይ ላይ ዜና ሲሰራ ያሌለን ነገር ነገር ውሸቲን ነገር ማለትም አይደለም። ስለዚህ ጋዜጠኝነት በምንም ነገር ውስጥ ስነ ምግባሩን ማጠስ ወይም ደግሞ ስነ ምግባሩን ኮምፕሮማይዝ ማድረግ የለበትም። አንድ ጋዜጠኛ በግጭት ውስጥም ቢሆን በምንም ነገር ውስጥም ሆኖ የሙያ ስነ ምግባር ነው የሙያ ስነ ምግባር ደግሞ በምንም ነገር ውስጥ አይጣስም በሚል አንስተሃል። እንደ ሙያ ምስክርነት ነው የምንወስደው። በዚህ ጉዳይ ላይ ምርምር ያደረክ የተማርክ፣ በማስተማርም ላይ አለ ሰው ስለሆንክና እነዚህ መርሆች ሲጣሱ በማህበረሰቡ ላይ የሚያስከትሉት ችግሮች ምንድን ናቸው? ቀደም ሲል እንደጠቀስከው ይሄ ሙያ አገልግሎት የሚሰጠው ለማህበረሰቡ ነው። መርህ አለው፣ ስነ ምግባር አለው። ስለዚህ ይሄ ሲጣስ ማህበረሰቡ ላይ የሚደርሰው ችግር ምንድን ነው? ስነ ምግባር ሲጣስ በብዛት ሙያው ተአማኒነት ያጣል። ሙያው ተአማኒነት አጣ ማለት ቅድም እንግዲህ ስንጀምር ስንነጋገር፣ ለዲሞክራሲ ዋናው መሰረታዊው ነገር እውነትን መናገር መርሆ ያደረገ ጋዜጠኝነት ነው። መተማመን ይጠፋል። ስለዚህ ጋዜጠኝነት እንደ ሙያ ጋዜጠኝነትን ደግሞ መተግበር የሚችሉ ተቋማት እንደ ተቋም ተአማኒነታቸው ወይም ክሬዲቢሊቲያቸውን ያጣሉ። ያ ማለት በእነዚህ ጋዜጠኞች ወይም በ ጋዜጠኝነትን በሚተገብሩ ተቋማት እና በማህበረሰቡ መሀል ያለው የመተማመን ይደክማል ማለት ነው። እና እውነት ተብሎ ሊቀበል የሚችለው ወይም ደግሞ አንድ ዘገባ ሲሰራ ያንን ዘገባ እንደ እውነተኝነት ለመቀበል ይቸግረዋል ማለት ነው። እና ክሬዲቢሊቲ ከሌለ አስቸጋሪ ነው። ብዙ ማህበረሰባዊ ቀውሾች ያመጣል። አንድ ተቋም ጋዜጠኝነት ክሬዲቢሊቲው ከጠፋ ወይም ተአማኝነቱ ከጠፋ በጣም ብዙ ምስቅልቅል የሆነ የማህበረሰብ ችግሮችን ይዞ ይመጣል። ከዲሞክራሲ ባሻገር ማህበረሰባዊ ችግሮችን ሊሆን ይመጣል። አላግባብ ተጠራጣሪነት፣ ምንም አይነት ነገር በሚነገርበት ወቅት ይሄ ከኋላው የሆነ ነገር ስላለ ነው እንጂ እዚህ አይደለም ብሎ ሰው ወደ ጥርጣሬ ይገባል ማለት ነው እና እርስ በርስ ወደ መጠራጠር ወይም ደግሞ አሁን በእንግሊዝኛው የኢንፎርሜሽን ዲስኦርደር የሚባለው አለ ማለት ነው። ሁሉም እርስ በርስ አለመተማመን እና እርስ በርስ አለመግባባት፣ የተግባቦት እጦት ችግር ወይም የኮሚኒኬሽን ዲስኦርደር ይመጣል ማለት ነው። ያ ማህበረሰባዊ ትልቅ ኢምፓክት ነው ማለት ነው እና ከባድ ነው። ብዙ ውስብስብ ችግሮችን ያመጣል። አሁን ያለውን የኢትዮጵያን ሁኔታ ስናነሳ ግልጽ በሆነ መንገድ መረጃዎችን ወደ ህዝብ ለማድረስ መረጃ የሚያሰባስብበት መንገድና መረጃ የሚያገኝበት መንገድ ክፍት መሆን አለበት እና አሁን ባለው ሁኔታ መረጃዎች በአግባቡ በሚፈለገው መጠን ሳይደርሱ ሲቀሩ የሚዛቡ ነገሮች አይኖሩም ወይ? ያኔ የሙያው ስነ ምግባር ተጣሰ ማለት አይቻልም ወይ? በተለይ አሁን ኢትዮጵያ ውስጥ እየሆነ ባለው ግጭት አንዳንዱ ግጭት ብሎ ይዘግበዋል፣ አንዳንዱ ጦርነት ይለዋል፣ መንግስት ሕግ ማስከበር ዘመቻ ብሎ ይቀረዋል እና ሰው እንደፈለገ ሊወስደው ይችላል። ለእኔ እንዲመቸኝ ግጭት ብዬ እቀጥላለሁ። እና አሁን ባለው ግጭት ብዙ መረጃዎች በመንግስት ሚዲያ ነው የሚነገሩት፣ ወይም ደግሞ ሌላኛው የግጭት ተዋናይ የሆነው የህወሓት ቡድን አለ። እነሱ በሚሰጡት መረጃ ሰው ተመስርቶ መረጃ ሊያገኘው ማለት ነው ምንድነው የሆነው ምን አይነት ግጭት ነው እየተካሄደ ያለው የሚለውን ነገር ግማሹ በራሱ ይሞላል። ምክንያቱም እንዳልኩሽ ሙሉ የሆነ መረጃ በሁለቱም ወገን ለማድረስ አስቸጋሪ ስለሆነ ሀገረ ሴኪሪቲ ጉዳይ ነው። ስለዚህ ጥንቃቄ ማድረግ አለበት፣ ሀርም ሚኒማይዝ ማድረግ አለበት፣ ትራንስፓረንት መሆን በተቻለ መጠን ትራንስፓረንት መሆን አለበት የሚሉ ትልልቅ የጋዜጠኝነት መሪዎች ስላሉ ይሄ ደግሞ ግጭቱ ከሀገር ደህንነትም አንጻር ትልቅ ግጭት ስለሆነ ከዜጎችም ደህንነት አንጻር ግጭቱ ትልቅ ስለሆነ ይህን ከግንዛቤ ያስገባ የመረጃ ፍሰት የለም። ይሄ በመሆኑ የተነሳ በጣም ብዙ ሰዎች በራሳቸው ይሞላሉ ማህበራዊ ሚዲያ ላይ ይከታተላሉ። ማህበራዊ ሚዲያ ላይ በጣም ብዙ በርካታ ኢንሳይደር ነን ወይም ውስጥ አዋቂ ነን እያሉ መረጃ የሚለቁ ሰዎች አሉ። ከዛ በተጨማሪ ደግሞ ዓለም አቀፉ ሚዲያ ነገሩን በሚዘግብበት መንገድ አንደኛ በእንግሊዝኛ ነው የሚዘግበው። እንግሊዝኛ ሲሰራ ደግሞ በትራንስሌሽን እና ያ ሌላ ሌየር ወይም ሌላ ችግር ይጨምርበታል ማለት ነው። ይህ በሚሆንበት ጊዜ ሙያው በሚጠይቀው መንገድ ተሰርቶ ለማህበረሰቡ ሲቀርብ ማህበረሰቡ ያንን አዳምጦ ከዛ መረጃውን አሰላስሎ ውሳኔ እንዲሰጥ ነው። እንደዚህ አይነት አሁን እንደጠቀስከው ባለው መልኩ በተምታታ መልኩ መረጃ ሲደርስ አሁንም ማህበረሰቡ የሚደርስበት ጉዳት ምንድን ነው? የመጀመሪያ ደረጃ እንግዲህ ማህበረሰቡ ሙሉ መረጃ አይኖረውም። ሙሉ መረጃ አይኖረውም። ውሳኔ ለመወሰን ይቸገራል ወይም ደግሞ በተሳሳተ መረጃ ላይ ተመስርቶ ውሳኔ ይወስናል ማለት ነው። ስለዚህ አንዱ ትልቁ ችግር ይሄ ነው። ሁለተኛ እንደ ባህልም ኢትዮጵያ ውስጥ ማህበረሰቡ መንግስት የሚወስናቸውን ውሳኔዎች፣ መንግስታዊ ያልሆኑ ተቋማት፣ ትልልቅ ተቋማት የሚወስኑት ውሳኔዎች አሳታፊ አይደን፣ በብዛት ልምዱ የለም። በዚህ ተነሳ ማህበረሰቡ ከመንግስት ጋር ያለው ወይም ከአስፈጻሚው አካል ጋር ያለው ግንኙነት በጥርጣሬ የተሞላ ይሆናል ማለት ነው እና ያም በጣም ትልቅ አስተዋጽኦ አለው። ማን ተጠያቂ የሚሆነው አሁን ለምሳሌ በዚህ አሁን እየሆነ ባለው ግጭት ማን ነው ተጠያቂው? በምን መንገድ ነው ግጭቱ የተከሰተው? መንግስት የሚነግረን መረጃ አለ። ትክክልም ይሆናል ትክክልም ላይሆን ይችላል። ሙሉ ቢሆን ይችላል ላይሆንም ይችላል። በዛ መሰረት ነው የማህበረሰብ አስተያየት የሚወሰነው በዛ ነው ማለት ነው። እና ባሉት መረጃዎች መሰረት ስለሆነ የህዝብ ድጋፍ ማሰባሰቢያ ሊያደርገው ይችላል መንግስት። ማህበረሰቡ ከመንግስት ጋር ያለውን ግንኙነት ሊያሻክርበት ይችላል። በዚህ የተነሳ ሰው ሙሉ መረጃ አይኖረውም፣ ዴሞክራሲ አይዳብርም። ግልጽነት አይኖርም። ስለዚህ ያ ማለት ጥሩ የአስተዳደር ዘይቤ አይሆንም ማለት ነው እና ትልቅ አስተዋጽኦ ነው ያለው ጋዜጠኝነት። ጋዜጠኝነትን በአግባቡ አለመተግበር ደግሞ በተቃራኒው ማህበረሰብን ይጎዳል ማለት ነው። ዶክተር እንዳልካቸው ጫላ፣ እንግዲህ ለእለቱ ለዲሞክራሲ በተግባር በያዝነው ሰዓት ውስጥ ነውና ቃለ ምልልሱን የምናካሄደው እዚህ ላይ ደምድመው። ዶክተር እንዳልካቸው ጫላ እንግዲህ ሚኒሶታ በሚገኘው ሀምሊን ዩኒቨርሲቲ የኮሚኒኬሽንና የጋዜጠኝነት ትምህርት ክፍል ውስጥ ረዳት ፕሮፌሰር ነህ። ለዛሬ ሙያዊ ማብራሪያ ስለሰጠህን በጣም እናመሰግናለን። እግዜር ይስጥልን። እኔም አመሰግናለሁ። ጽዮንንና እንግዳዋን እናመሰግናለን። በመቀጠል ደግሞ የሚቀርበው ሴቶችና ቤተሰብ ይሆናል። የጸረ ጾታዊ ጥቃት የ16 ቀናት የግንዛቤ ማስጨበጫ ዘመቻ በዓለም አቀፍ ደረጃ ህዳር 15 ቀን ተጀምሯል። በየዓመቱ ለ16 ቀናት ብርቱካንማ ዓለም በሚል ርዕስ በተለያዩ መሪ ቃሎች የሚመራው የጸረ ጾታዊ ጥቃት ዘመቻ ዘንድሮም ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚሉ ሀሳቦችን ይዟል። በዚህ ዘመቻ ላይ በየዓመቱ በሰፊው እንቅስቃሴ የሚያደርጉት የአዲስ አበባ ዩኒቨርሲቲ የየሎ ንቅናቄ ወይም የሎ ሙቭመንት አባላት ዘንድሮ በኮቪድ-19ና በተለያዩ ሀገራዊ ጉዳዮች ምክንያት ዘመቻውን በድረ ገጽ ላይ ብቻ ለማድረግ ተገደዋል። ኤደን ገረመው የአራተኛ ዓመት ተማሪ የአዲስ አበባ ዩኒቨርሲቲ ተማሪና የቡድኑ አስተባባሪ የሆነችውን ማህሌት ታደሰን አነጋግራ ተከታዩን አሰናርታለች። ባለፉት አራት ሳምንታት ውስጥ ድንበር ተሻግረው ወደ ሱዳን የገቡ ኢትዮጵያውያን ስደተኞች ቁጥር ከ45 ሺህ ማለፉን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር አስታውቋል። ከእነዚህ ውስጥም 45 በመቶ የሚሆኑት ህጻናት ሲሆኑ በኡም ራክባ የስደተኞች ጣቢያ ውስጥ ብቻ 158 የሚሆኑ ህጻናት ወላጅም ሆነ አሳዳጊ ሳይኖራቸው ብቻቸውን መገኘታቸውን የሴቭ ዘ ችልድረን የሱዳን ዋና ዳይሬክተር አሻድ ማሊክ ይገልጻሉ። ይሄ ነው የሚባል የተረጋገጠ አሃዝ የለንም። ሁኔታውን እየመረመርን እስካሁን በመጠለያው ውስጥ ያለ ወላጅ ወይም ያለ ጠባቂ ያሉ ልጆች ከመቶ ይበልጣሉ። እጃችን ላይ ባለው መረጃ መሠረትም ኡምራኩባ መጠለያ ከደረሱት ስደተኞች መካከል አንድ መቶ ሀምሳ ስምንቱ ወላጅም ሆነ ተንከባካቢ የሌላቸው ናቸው። ዋና ዳይሬክተሩ እነዚህ ህጻናት በአስር ዓመት የእድሜ ክልል ውስጥ የሚገኙ መሆናቸውን ገልጸው፣ ካምፕ ውስጥ ባለው መጨናነቅ የተነሳ መሰረታዊ ነገሮችን ለማሟላት ከፍተኛ ጥረት እየተደረገ ነው ይላሉ። ህጻናቱን ለመርዳት የሚያስፈልጉ ነገሮች ብዙ ናቸው። በመጠለያ ውስጥ ያለው አቅርቦትና ድጋፍ ደግሞ በጣም ትንሽ ነው። ልጆቹ ከቤተሰቦቻቸው ጋር እስኪገናኙ ድረስ መጠለያ፣ ምግብ፣ ውሃ፣ የጤና አቅርቦትና ትምህርት ያስፈልጋቸዋል። በመጠለያ ሰፈሩ ውስጥ እየተንቀሳቀሱ ያሉት ሁሉም ተቋማት ይህን ለማሟላት እየተረባረቡ ነው። ዋና ዳይሬክተሩ አክለውም ይሄ አሀዝ በአንድ የስደተኞች ማዕከል ብቻ በተደረገ የመረጃ ማሰባሰብ ሂደት የተገኘ መሆኑን ገልጸው እንደ ሀምዳይት ባሉና ከሰላሳ ሺህ በላይ ስደተኞችም የያዙ ትላልቅ ጣቢያዎች ውስጥ ብዙ ህጻናት ሊገኙ እንደሚችሉ በመግለጽ ይሄ ሁኔታ ህጻናቱንና ታዳጊዎቹን ለተለያዩ ጥቃቶችና ብዝበዛዎች እንደሚያጋልጻቸውም ይገልጻሉ። ዳይሬክተሩ ሴቭ ዘ ችልድረን ከሱዳን መንግስትና ከመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመተባበር መሰረታዊ የሆነ ድጋፍ ለማድረግ እየጣረ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውንና እንግዳዋን እናመሰግናለን። በመቀጠል የሚቀርበው ደግሞ ኢትዮጵያውያን በአሜሪካ ይሆናል። የመራጮች ድምጽ በእንግሊዝኛ መጠሪያው ቮተርስ ቮይስ ይባላል። የተቋቋመው እዚህ ዩናይትድ ስቴትስ በሚኖሩ ትውልደ ኢትዮጵያ ወይም ኢትዮጵያውያን አሜሪካውያን ነው። መራጮች ድምጽ ማሰማት ያለባቸው በምርጫ ወቅት ብቻ ሳይሆን ከምርጫም በኋላ የመረጧቸው ተወካዮቻቸው እንዲሰሟቸው ድምጻቸውን ያለማቋረጥ ማሰማት እንዳለባቸው የቮተር ቮይስ መስራቾች ይናገራሉ። ዋና ዓላማቸው የኢትዮጵያን ወቅታዊ ጉዳዮች እየተከታተሉ በተለይም ከዩናይትድ ስቴትስ በኩል የሚደረጉ የፖሊሲ ጫናዎች፣ ግፊቶች ወይም የመረጃ ክፍተቶች ሲፈጠሩ መራጭ የሆኑ ኢትዮጵያውያን ዜጎች ተወካዮቻቸውን በቀጥታ ማግኘት የሚችሉበትን መድረክ ማመቻቸት እንደሆነም ይገልጻሉ። ላለፉት በርካታ ወራት በአባይ ግድብ ዙሪያ ሲሰሩ የቆዩ ሲሆን አሁን ደግሞ ሰሞኑን በሰሜን ኢትዮጵያ ትግራይ ውስጥ በተፈጠረው ግጭት ዙሪያ በመስራት ላይ እንደሚገኙ ገልጸዋል። የቮተር ቮይስ መስራች ከሆኑት መካከል አንዱ የሆኑትን አቶ አንድነት ምሩን የዛሬ የኢትዮጵያውያን በአሜሪካ እንግዳ አድርገናቸዋል። ደረጀ ደስታ አነጋግሯቸዋል። አቶ አንድነት እምሩ መጀመሪያ ቮተር ቮይስን አጠር አድርገው ያስተዋውቁናል እግዚአብሔር ስጥልኝ እንግዲህ ስለ ድሉ ደረጀ በመጀመሪያ እንግዲህ በዚህ አማካኝነት ለሞቱት ለተጎዱት እና ለተፈናቀሉት ወገኖቻችን እግዚአብሔር ነፍስ ይማርልን ያጽናናልን ለማለት ወዳለሁ ስለድሉም አመሰግናለሁ ቮተር ቮይስ በአጭሩ አሜሪካ ውስጥ ለሚኖሩ እና ስለ ጉዳይ ነው ብለው ስለሚያስቡበት ጉዳይ የእነሱን ተመራጮች ኮንግረስ ውስጥ የሚሰሩትን ቀጥታ ለማግኘት በጣም በቀላሉ መሰረት የተሰራ ሶፍትዌር ነው። ምንድን ነው በቀጥታ ለማግኘት ሲባል እንዴት ነው የሚገኘው? በምን መንገድ ነው የሚያገኙት? እስቲ አብራሩት እሱን የኛ ዋናው ዓላማ ብለን የተነሳ ነው እንግዲህ፣ ግባችን ኢትዮጵያዊና ኤርትራውያንን በማቀሳቀስ እና ማደራጀት ለጋራ ጉዳያችን በሚል ጉዳይ ነው እና በመጀመሪያው እንደጠቀስከው ደረጀ የአባይ ግድብ ጉዳይ ነው ብለን ተነስተን ነበረ። ከዛ አሁን ደግሞ ሳንወድ ሳይሆን በግዳችን ስለዚህ ስለተነሳው ግጭት እና ስለ ግጭቱ የዩናይትድ ስቴትስ ኮንግረስ አባላቶችን ለማስተማር እና ጫና እንዳያመጡብን የጀመርነው ካምፔኝ ካምፔን ነው። በተጀመረው ዘመቻ ምን አድርጋችኋል? ምንድነው የተደረገው ነገር? የተደረገው ነገር ያው መጀመሪያ ተመረጡት ተመራጮች ኦፊሻል የሚሄድ ደብዳቤ ማዘጋጀት ነው። ደብዳቤውን ካዘጋጀን በኋላ በየሶሻል ሚዲያው በየ ድረ ገጾች ማስተላለፍ ነው። ሰው እየገባ ይሄንን እንዲፈርም ማለት ነው። ይሄንን ሲፈርሙ የእያንዳንዱ ሰው ፊርማ ከነ ኢሜል አድራሻቸው ይሄድላቸዋል ማለት ነው። ይህንንም በማድረጋችን እስካሁን ወደ ስድስት ሺ አምስት መቶ ትውልድ ኢትዮጵያ ኤርትራውያን ኮንግረስ መንበሮቻቸውን ኮንታክት ለማድረግ ችለዋል፣ ለመገናኘት ችለዋል። በዚህም አማካኝነት ከመቶ ሀያ ሺ በላይ ኢሜይል ተልኳል። ወደ አንድ ሺህ የሎካል ኒውስ ፔፐሮች የሎካል ጋዜጣዎች ኮንታክት ተደርገዋል። ቀጥታም ለአሜሪካን ፕሬዚደንት ዶናልድ ትራምፕ እና ለአሜሪካን ቫይስ ፕሬዚደንት ማይክ ፔንስ ስድስት ሺህ አምስት መቶ ኢሜል ያው እያንዳንዳቸው ግለሰቦች ኮንታክት አድርገዋል። ከዛም በላይ ደግሞ አሜሪካ ውስጥ እንደሚታወቀው መቶ ሴኔተሮች አሉ። እነኚህ መቶ ሴኔተሮች እያንዳንዱ ስቴት ሁለት ሁለት ሴኔተር አለው። ከመቶዎች ውስጥ ዘጠናዎቹን ስለዚህ ጉዳይ ኮንታክት አድርገናቸዋል። ከዛ ደግሞ ከሴኔተርም ዝቅ ብሎ የሃውስ ኦፍ ሬፕሬዘንታቲቭ የሚባለው በአሜሪካ ውስጥ አራት መቶ ሰላሳ አምስት አባላት አሉት። ከ435 አባላቶች ውስጥ ደግሞ 313ቱን በዚህ ጉዳይ ኮንታክት አድርገናል። አሁን እዚህ ጋር የጠቅሷቸው ቁጥሮች አሉ። ድረ ገጻችሁ ላይ ያሰፈራችሁትን የመረጃ አቋትም ሳይ ነበረ 114000 ነው የሚለው ኢሜሎች እንደተላኩ ነው። ምት ነው ያው ለፕሬዚደንት ትራምፕም 6254 መሆኑ እንደዚሁ ለባይደን 6227፣ ለካማላ ሃሪስ 75 ይላል። እንደዚህ በዝርዝር የገለጻቸዋቸው ነገሮች አሉ ደረገጻችሁ ላይ ማለት ነው እነሱ የቀደመውንም ነው ወይስ በዚህ በአሁኑ በወቅታዊ ጉዳይ ላይ ብቻ ነው? ይሄ በአሁኑ በወቅታዊ ጉዳይ ላይ ብቻ ነው። የአባይ ግድብ የራሱን የቻለ የአድቮኬሲ ካምፔን ነው። እሱን ደግሞ የእሱም ቁጥሮች አሉ። ግን ይሄ ልክ አሁን በአሁኑ ግጭት ከተጀመረ በኋላ በተቀሳቀስ ነው ደረጃ ነው ይህንና ኢሜል ሊላክና ኮንታክት ሊደረግ ይቻለው እና አንተ የያዝከው መቶ አስራ አራት ሺ አዎንተን ካናገርኩ በኋላም ወደ መቶ ሀያ ሺ ቁጥሩ ከፍ ብሎ አለዚህ ነው። ሌላው እዚሁ መረጃ ቋት ላይ የተጠቀሱ ነገሮች አሉ። ለተወካዮች ብቻ ሳይሆን በማህበራዊ ሚዲያዎችን ለምሳሌ በትዊተር 176 ለሚዲያ 991 እንደዚህ የሚል ነገር አለ እዛ ላይ እና፣ ዘመቻችሁ ከተወካዮች ውጭ ማህበራዊ ሚዲያዎችም ላይ መሳተፍ መራጭና ተመራጭን ወይም መራጭን ተወካይ ከማገናኘት ጋር እንዴት ይገናኛል ይሄ? በጣም ተወዳጅ አንደኛው ግባችንም እሱ ነው። በማህበራዊ ሚዲያ ላይ እየተገኙ ስለ ጉዳዩ ማስረዳ አብዛኞቹ አሜሪካኖች ወይንም ተመራጮቹ ስለዚህ ጉዳይ ስራዬ ብለው አቴንሽናቸውን ሰጥተው እንዲማሩ ነው የምንፈልገው። ስለዚህ እነሱን ኮንታክት ካደረገን በኋላ እንደገና ኦፊሳቸው ጋር ሄደን አብሶ ብዙዎቹ ብዙዎቹ አንዳንድ አሁን አብዛኛው አበሻ በሚኖርበት አካባቢ ወደ ቨርጂኒያ ወደ ሜሪላንድ የሚኖሩ አካባቢዎች ብዙ ብዙ ሜሴጅ ስለሚላክባቸው ምን ላደርግ ስለሚሉን ከዛ ደግሞ እነሱን ኮንታክት አደረግ ማስተማር ስለሚደረገው ነገር በአባይም ጉዳይ ይሁን ሰሞኑን ስለተመለሳውም ስለ ወቅታዊ ነገሮች ይሁን ትክክለኛውንና ጊዜያዊ የሆነ ነው የሆነውን መግለጫ መስጠትና ማስረዳት ነው የሚደረጋል። ይሄ በሶሻል ሚዲያ የሚደረጋል። ከዛ ደግሞ አልፎ አልፎም ደግሞ በጽሁፍና በዙም ሚቲንግ እየጠራን እንገልጽላቸዋለን ማለት ነው። ደብዳቤው ከደረሳቸው በኋላ ተወካዮቹ መልሰው እናንተን የሚያነጋግሩበትም መንገድ አለ ማለት ነው። ትክክል ነው። ያው አሁን እንዳልኩ ለምሳሌ ከመቶዎቹ ሴኔተሮች ውስጥ ዘጠናዎቹ ደርሷቸዋል። ዘጠናዎቹን ኮንታክት ልናረግ ችለናል በዚህ ካምፔን ብያለው እና አሁን ዘጠናዎቹም ግን እኩል ሰው አይደለም። ኮንታክት የሚያደርጋቸው አብዛኛው ኮንሰንትሬትድ በሆነ ምሳሌ ሜሪላንድ እና ቨርጂኒያ ያሉ ሴኔተሮች በጣም በጣም በጣም ብዙ ሜሴጅ ነው የሚደርሳቸው። ስለዚህ ይሄ ነገር ለነሱ በጣም በጣም ብዙ ሰው ኮንሰርድ እንደሆነ ስለሚያዩ ምን ላድርግ ስለሚሉ መሪላንድ እና ቨርጂኒያ የሚኖሩትን ሰዎች በነሱ ግለሰብ አማካኝነት እና በነሱ መሪነት አማካኝነት ደግሞ ስብሰባ ይጠራል፣ ከነሱ ኦፊስ ጋር ብቻ እና ብዙዎቹ የፖሊሲ ኤድ አላቸው፣ የፎሬን ፖሊሲ ኤድ እና የራሳቸው ቺፎፍ ስታፍ አላቸው እና እያንዳንዳቸው እዚህ ስብሰባ ላይ ከእኛ ጋር ስብሰባ ያደረጉና ከእያንዳንዳቸው ግለሰቦች ጋር ስለዚህ ጉዳይ ላይ የበለጠ ደግሞ ማብራሪያ ይሰጥበታል ማለት ነው። ከአቶ አንድነት እምሮ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን ዝግጅት በሚቀጥለው ጊዜ ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ደረጀንና እንግዳውን እናመሰግናለን። ለምሽቱ ያሉን ዝግጅቶች በዚሁ መጠናቀቃቸው ነው። አሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ሲያሰማ የቆየው የረቡዕ ምሽት ፕሮግራም እዚህ ላይ አበቃ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በመላ ባልደረቦቻችን ስም እንሰናበታችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ያቀናበረው ንጉሱ ታምሬ ነው። ነገ በተለመደው በሶስት ሰዓት እስከምንገናኝ በሰላም ደሩ።